ባለፉት አርባ ዓመታት ውስጥ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎች ጥናትና ተቋም በኩል አልፈው በተለያዩ የጋዜጠኝነት የሥነ ጽሑፍና የቲያትር ጥበብ ዘርፎች የተሰማሩት ሁሉ ጋሽ ዘሪሁን እያሉ የሚጠሯቸው፣ ከእነዚያ መካከል እሳቸውን የማያውቅ ማን ነው? በማለት እሳቸው አስተምረው መልሰው በመምህርነት ያስቀጠሯቸው መሆኑን የሚናገሩት የቀድሞ የስራ ባልደረባቸው ዶክተር አብርሃም አለሞ ይጠይቃሉ። እዛ ግቢ ስነ ጽሁፍ፣ የተማረ አዲስ አበባ ዩኒቨርሲቲ ገብቶ በኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል ውስጥ ያለፈ ሰው ጋይዘር ይሁንን የማያውቀው አለ ብዬ መገመት አልችልም። ምክንያቱም እንዳልኩት ገና በዩኒቨርሲቲው የስነ ጽሁፍ ሀሁ የስነ ጽሁፍ መግቢያ በር የሆነውን የስነ ጽሁፍ መሠረታዊያን ኮርስ የሚሰጥ ከመሆኑም ሌላ ሌላ በስነ ጽሁፍ ዘርፍ በርካታ ኮርሶችን በመስጠት ከዛ ግቢ ጨርሶ የማይለይ መምህር እንደነበረ ነው የማቀው። እና እንግዲህ እንዳልኩ በዚህ በምርምርም በመጣጥፎቹ እና መጽሐፍቱ የሰራቸው ምርምር ስራዎች በዝርዝር ሊታዩ የሚችሉ ናቸው። ጋይዘሪሆን እልፈታቸው አስደንጋጭና አሳዛኝ መሆኑን የሚናገሩት ዶክተር አብርሃም ዘሪሁንን በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ተቋምና በኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል አሁን ተቀይሮ የአማርኛ ቋንቋ ስነ ጽሁፍና ፎክሎር በተባለው ተቋም ውስጥ መምህር ብቻ ሳይሆኑ የተቋሙ ዲን ሆነው ማገልገላቸውን ገልጸዋል። በማስተማርና በኃላፊነት የተወሰኑ ብቻ አለመሆናቸውንም ዶክተር አብርሃም ከግል እውቀት ቅርበታቸው አንጻር ይናገራሉ። እኔ እንግዲህ ጋዘሪሁንን ማቀው አስተማሪ የሆነው ነው አዲስ አበባ ዩኒቨርሲቲ የስነ ጽሁፍ መሰረታዊያን ከሚል ኮርስ ጀምሮ ብዙ ኮርሶችን እየሰጠኝ አስተማሪ ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ጨርሼ ሁለተኛ ዲግሪ ከተመረኩ በኋላ ደግሞ አዲስ አበባ ዩኒቨርሲቲ በመምህርነት ስቀጠር ለመቀጠሬ ምክንያት ከሆኑት ወይም ለመቀጠሬ ድጋፍ ከሆኑ መምህራን መካከል አንዱ ጋዥ ዘሪሁን ነው። እንግዲህ ከጋዥ ዘሪሁን ጋር ጋዥ ዘሪሁን ለእኔ መምህር የነበረ በኋላም ደግሞ ብዙ ዓመታት ደግሞ ባልደረበያ የነበረ ሰው ነው። ጋዥ ዘሪሁን በኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል ውስጥ በአስተማሪነቱ ራሱን የሰጠ ከዛ ግቢ ከዛች ቢሮ የማይለይ በጣም ታታሪ፣ ትጉህ መምህር እንደነበረ ነው ማለት። ተባባሪው ፕሮፌሰር ዘሪሁን በአዲስ አበባ ዩኒቨርሲቲ የሥነ ጽሁፍ መማሪያ የሆኑ መጽሐፍትን በማዘጋጀት ይጠቀሳሉ። ስነ ጽሑፍ እና ስነ ቃልን አስመልክቶ ብዙ ምርምሮችን ሰርተዋል። ዶክተር አብርሃም አንዳንዶቹን ይጠቅሷቸዋል። ጓይ ዘሪሁን በምርምርና ህትመት መስክም ረገድም ብዙ ስራዎች የሰራ ነው። ለምሳሌ በዛው ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ስነ ጽሑፍና ፎክሎር ክፍለ ትምህርት ቀደም ሲል የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍለ ትምህርት የስነ ጽሁፍ ማስተማሪያ ቴክስት ሆኖ የሚያገለግለው መጽሐፍ የጋይዘር ይሁን ነው። የሥነ ጽሁፍ መሰረታዊያን ይሰኛል እና ለረዥም አመት በብቸኝነት ያገለገለ መጽሐፍ እንደሆነ ነው የማውቀው። ከዛ በኋላ ደግሞ በቅርብ ጊዜ ያሳተመው እኔ ወደዚህ ሀገር ከመጣሁ በኋላ ይመስለኛል ከበዓሉ ግርማ እስከ አዳም ረታ የሚል መጽሐፍ አሳትሟል። እንግዲህ ከበዓሉ ግርማ ጀምሮ የነበሩ የልቦለድ ደራሲያንን ስራዎች እስከ አዳም ረታ ድረስ ያሉ ልብወለዳዊ ስራዎችን የመረመረበት፣ ያጠናበት፣ የሄሰበት መጽሐፍ ነው። ከዛም ውጪ ጋይዘሪውን በርከት ያሉ መጣጥፎችን አሳትመዋል። አሁን እንኳ በቅርብ የተረዳሁት እዚሁ ፌስቡክ ማህበራዊ ሚዲያ ላይ ሲዘዋወር ያየሁት ነገር ከመሞቱ ሁለት ሶስት ቀናት በፊት የኢትዮጵያ ቴሌቪዥን የፍቅር እስከ መቃብርን ወደ ተከታታይ ድራማነት ለመለወጥ ዝግጅት እያደረገ ሲሆን በዛ ላይ አስተያየት እንዲሰጥ ተጋብዞ ገንቢ፣ ጠቃሚ አስተያየቶችን ሲሰጥ እንደነበረ የሚገልጽ ጽሁፍ አንብቤ ያለው ዘሪሁን ለስራው እጅግ የተሰጠ ሰው በመሆኑ በምርምር ስራ፣ በማስተማር ስራ በለው በማህበራዊ ህይወት ዙሪያም ከፍተኛ አስተዋጽኦ ሲያደርግ የነበረ ሰው እንደሆነ አቃለሁኝ። የሥነ ጽሁፍ ሊቅና መምህር ዘሪሁን አስፋው ከመሞታቸው አንድ ቀን በፊት ለመጨረሻ ጊዜ በአደባባይ የታዩት ብሔራዊ ቲያትር በደራሲና ጸሐፊ ተውኔት አለማየሁ ገብረ ህይወት ተተርጉሞና በአርቲስት ተክሌ ደስታ የተዘጋጀውን የአርተር ሚለር ቲያትር ለማየት በገቡበት ወቅት እንደነበር አብረዋቸው የነበሩት አንጋፋው ሰዓሊና ሀያሲ ሼቱ ጥሩነህ ይናገራሉ።

ወይ ከነበሩት አንዱ ነው። ሰዓሊው እሸቱ በወቅቱ በማግስቱ በሞት በተለዩቸው ተባባሪው ፕሮፌሰር ዘሪሁን የጤንነት ሁኔታን የሚገልጽ ምንም እክል ሆነ የተለየ ነገር አለማስተዋላቸውም ያስረዳሉ። ጤነኛ ነበር። ከኔ ጋራም ሲያወጣ የተለመደው ባህሪው ነው ያየሁት ምንም አዲስ ነገር

ትልቅ እውቀትና ትልቅ ሀብት ይዞ ነው ያረፈው። የተረጎሙትን ተውኔት በብሔራዊ ቲያትር ተገኝተው እንዲመለከቱ የጋበዟቸው የቀድሞ ተማሪያቸው ደራሲና ጸሐፊ ተውኔት አለማየሁ ገብረ ሕይወት፣ ቲያትሩ ከመጀመሩ በፊት አቶ ዘሪሁንን እንዳገኟቸው ከሌሎች እንግዶች ጋር ሲቀበሏቸው በመልካም ሁኔታ ላይ እንደነበሩ ተናግረዋል። ከዘሪሁን ጋር ከነበራቸው እውቂያ ጋር አያይዘውም ሲገልጿቸው እንዲህ ይላሉ። ዘሪሁን በወጣትነቴም በጎልማሳነቴም የሚያስተማረኝ ነው ማለት በቅድመ ምረቃ ማስተምሮኛል። ማክብረው መምህሬ ነበር። ከዛ ደግሞ በስራ አለመሆኜ በስራ አጋጣሚ በተለያዩ ሳማክረው በቅንነት እና በጣም በፍቃደኛነት የሚረዳኝ መምህሬ ነበር። ብዙ ጊዜ እንደዚሁ ባለው ጊዜ በመጣው ቁጥር ወይም አልፎ አልፎ አገኘዋለሁ። አሁን በመጨረሻ ጊዜ የተገናኘ ነው። በአጋጣሚ ጉድለት እኛ ቲያትር በብሔራዊ ቲያትር የሚመረቅ ነበር እና በዛ ጋር ብዬው አክብረኝ መጥቶ እኛ ጋር አምሽቶ ነው እንግዲህ፣ በማግስቱ መሞት የሚሰማት እና ማለፍ የሰማት በጣም የሚያሳዝነው ያስደነግጠውም ለእኔ ይሄ ነው ለመናገር። አለማየሁ በቅርብ አብረው ስለሰሩባቸው አጋጣሚዎች በመዘርዘር ለጥናት የተፈጠሩ ሰው ናቸው ስለሚሏቸው ዘሪሁን ምግባርና ስራዎች መስክረዋል። የስነ ጽሁፍ መሰረታዊያን ከሚለው ጀምረው ተከታዩን ያብራራሉ። ስነ ጽሁፍ መሰረታዊያን በጣም አንድ ትልቅ ሀውልታዊ ስራው ነው። ሌሎች አራት ያህል መስራዎች አሉት፣ ማለት በመጽሐፍ መልክ የወጡ ሌሎቹ ግን ጥናቶች ደግሞ በጣም በርካታ ጥናቶች አዘጋጅተዋል። በበርካታ መድረኮች ሲያቀርብ ሰምቼዋለሁኝ፣ ጥናቶቹን አንብቤያለሁኝ። በቃ ለጥናት የተፈጠረ ሰው ነው ማለት ይችላል። ዲስፕሊኑ አለው፣ ፍቅሩ አለው እና በሂደት ያዳበረው ችሎታው ነው የጥናት ችሎታው አለው እና ከጀመረበት የጀመረው የሄደበት ብታይ በርካታ ስራዎችን ነው የሰራው። ሌላ በግል የተቀራረብንበት እና የሰራንበት የኢትዮጵያ የመገናኛ የስነ ጥበባት እና የመገናኛ ብዙኃን ሽልማት ድርጅት የሚባል ተቋቁሞ ነበረ። ሁለት ዙር ሸልሞ የቆመ እና ለአራት ለአምስት ዓመት ያህል የቦርድ አባል ሆነን ሁለታችን አንድ ላይ ሰርተናል እዛ ላይ እና ከሌሎቹ ጋር ማለት ነው ከአዲስ አበባ ዩኒቨርሲቲ እሱና ሰባቱ አቦናሻሪ እና ሌሎችም ከቲያትር ቤቶች ከምን ያሉበት ነበር። እና በዛ ጊዜ ይሄ ልስጥ ማልረሳው ነገር ሁሉ ጊዜ ማልረሳው ሁሉም በሰዓቱ ይመጣል። አንድ ቀን እንኳን ተሰቶች ዘግይቶ ምጥቅ ቀድሞ ነው ይመጣው ወይም በሰዓቱ ነው ይመጣው። ከዛ የሚሰራውን ስራ ይሰራል፣ አስተዋጽኦ ያደርጋል። የሰጠው አሳይመንት ካለ ሰርቶ ወይ ይሰረናል ወይ አሳይመንት ይሄዳል። በጣም በኃላፊነት በከፍተኛ ኃላፊነት ስራቸው የሰሩ ከነበሩ ሰዎች ውስጥ ጋይዘሪውም አንዱ ነበረ። በዚህ በጣም አከብረ ዋለ አደንቀዋለሁ ና እና አሁን ከቀብር መመለስ ነው፣ ግን ድንጋጤው ሀሳቡ አሁንም አልጠፋም ማለት ይችላል። ሰው እንዴት እንደዛ ሊሆን ይችላል? እሁድ መጦ፣ አብሮ ውሎ ዝናንቶ ከዛ በማግስቱ ሞተ የሚል ነገር ትንሽ የሚከብድ ነገር ነበር እና እንግዲህ አሳዝናል። ምን ማድረግ ይቻላል? የሥነ ጽሁፍ መምህር ሐያሲና ተመራማሪው ዘሪሁን አስፋው በ1944 ዓ ምት በደሴ ከተማ መወለዳቸውን የዩኒቨርሲቲ ትምህርታቸውን እንዳጠናቀቁ መጀመሪያ በአለማያ ኮሌጅ ቀጥሎም በአዲስ አበባ ዩኒቨርሲቲ ለ42 ዓመታት በምርምር በማስተማርና በማማከር አገልግሎት ላይ መቆየታቸውን የሕይወት ታሪካቸው ያስረዳል። በአገልግሎት ዘመናቸው የተለያዩ ሽልማቶችን የተቀበሉት ተባባሪው ፕሮፌሰር ዘሪሁን አስፋው የአንድ ሴት ልጅና የሶስት ወንድ ልጆች አባት እንደነበሩም ተመልክተዋል።